አሁን ባለው ምንዛሪ ከ74 ከ71.4 ቢሊዮን ብር በላይ የወጣበት የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ ፕሮጀክት ግንባታና የመስመር የመዘርጋት ስራ ቢጠናቀቅም በኃይል አቅርቦት እጥረት አገልግሎት መስጠት ያለመቻሉን የፕሮጀክቱ ስራ አመራር አስታውቋል። የተባለው ስራ አለመጀመር በብዙ ሚሊዮን ብር ለሚገመት ንብረት ብልሽትና ለዘረፋ ጭምር እንዲጋለጥ ምክንያት ሆነዋል ነው የተባለው። የኢትዮጵያ ኤሌክትሪክ ኃይል የኃይል አቅርቦት ስራው የተጓተተው ከመንግስት በኩል አስፈላጊው ገንዘብ እስኪለቀቅና ከዋስትና ሂደት ጋር በተያያዙ ጉዳዮች ነው ይላል። የኃይል አቅርቦት ስራው ከሰኔ ወር መጨረሻ ጀምሮ ለማካሄድ መታቀዱንም አመልክቷል። ጉዳዩን የተከታተለው ዘጋቢያችን መስፍን አድራጌ ተከታዩን አጠናቅረዋል። ኢትዮጵያ ውስጥ ከታላቁ ህዳሴ ግድብ ቀጥሎ ግዙፍ የተባለለትና ከ71.4 ቢሊየን ብር በላይ ወጪ የተደረገበት የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ ፕሮጀክት በሁለት ምዕራፎች ነው እየተሰራ ያለው። ከአዋሽ እስከ ኮምቦልቻ ያለውና 27 ኪሎ ሜትር የሚረዝመው የመጀመሪያው ምዕራፍ ሙሉ በሙሉ ሲጠናቀቅ፣ ከኮምቦልቻ እስከ ሀራ ገበያ ወልዲያ ያለው 122 ኪሎ ሜትር ደግሞ 83 በመቶ መጠናቀቁን የፕሮጀክቱ ማኔጀር ኢንጂነር አብዶል ከሪም መሐመድ ገልጸዋል። ፕሮጀክት ቢሰራ ነገ አዋጭ ነው። የትራንስፖርት ችግሩንም በሀገሪቱ ላይ ይቀርፋል ያቃደራል ተብሎ ነው ወደ ስራ የተገባው። ሙሉ ለሙሉ ስራ ሲጀምር ሀያ ስድስት ባቡሮችን በቀን ያስተናግጣል ተብሎ የታሰበው ስድስቱ የሰው ሲሆን ሀያው ደግሞ የእቃ ነው። ወደ ባቡር አንድ ጊዜ እስከ አንድ ሺህ ሶስት መቶ ሀምሳ ቶን ጭኖ የማምጣት አቅም አለው። ይህ ማለት በአንድ ጊዜ ስልሳ ዩሮ ትራከሮች ከነተሳቢያቸው ያመጡት የነበረውን በአንድ ባቡር የማምጣት አቅም አለው ማለት ነው። በስድስቱ የሰው ማጓጓዣ ባቡሮች ደግሞ በቀን ከአራት ሺ ሶስት መቶ በላይ ሰዎችን ማጓጓዝ ይቻላል። እንደ ኢንጂነሩ ስራው ሙሉ በሙሉ የተጠናቀቀው ከአዋሽ እስከ ኮምቦልቻ ያለው ሁለት መቶ ሰባ ኪሎ ሜትር በኃይል አቅርቦት እጥረት አገልግሎት ሳይሰጥ ሁለት ዓመታት ተቆጥረዋል። ከኮምቦልቻ ሀራ ገበያ ወልደያ ያለውን ደግሞ የሙከራ ተግባር ለመፈጸም አልተቻለም። ይህ ደግሞ ብዙ የተባለለት ፕሮጀክት በተባለለት ልክ ወደ ስራ ጋራ እንዳይገባ እንቅፋት ፈጥሮበታል ይላሉ ኢንጂነር አብዶል ካሪም። ሀገሪቱ በአንድ በኩል የትራንስፖርት ችግርን መቅረፍ ስንችል አለመቅረፋችን አንዳንድ ችግር ነው። በሁለተኛ ደግሞ ይህ ኢንፍራስትራክቸር ኦልሬዲ መሬት ላይ ነው ያለው፣ ተገንብቷል። ያለ አገልግሎቱ እንግዲህ ወደ ሁለት አመት ነው እየጠበቀ ያለው። በአሁኑ ሰዓት ሁለተኛ አመቱን እያስቆጠረ ነው ያለ አገልግሎት። በዚህ በሁለት አመት ውስጥ በአመት ሶስት መቶ ስልሳ አምስት ቀኖች አሉ። ወደ ሁለት አመት እንግዲህ ቀይረው ደግሞ ይህን ያህል ቀናት የዕቃም ሆነ የሰውን የማጓጓዝ እየቻልን አለመቻላችን ሀገሪቱን ያክል ብዙ ነገር እንዳጣች የሚያሳይ ነው ማለት ነው። የውጭ ምንዛሬን በማዳን ጉልህ ድርሻ ያበረክታል የተባለለት የባቡር አካላት ጥገናና ማምረቻ ማዕከልም ከራሱ አልፎ ለሌሎች ኢንዱስትሪዎች ሊያበረክት የሚችለው አስተዋጽኦ በኃይል እጥረቱ ምክንያት ተገድቷል። እንደ ማዕከሉ አስተባባሪ ኢንጂነር ተክለ ብርሃን አበበ የኢትዮጵያ ሀብት ነው። ይህን ያክል ማሽን ዘመናዊ ማሽን ተጠቁ ነዚህ የኢትዮጵያ ሀብት ሴታችና ሁለተኛ ደግሞ አሁን በኢትዮጵያ ያሉ የባቡር ዘርፎች ያሉትን ሜንቴንስ ጥገና ሲያደርጉት ከውጭ ሀገር ሄደው ጥገና ጥግ ነው የሚመጡት። አሁን እዚህ ማስቀረት እንዲችል ነበር ይሄ። ሁለተኛ ደግሞ እዚህ ያሉ የኢንዱስትሪ ዞኖች አሉ። የእነሱም ፓርቶች ቢበላሽ ከውጭ ሀገር ነው ኢምፖርት የሚያመጡ። አንደኛው ታይም ይወስድባቸዋል እዛ ደርሰው ለመምጣት። ሁለተኛ ፎሬን ካራሲን እንጨምር ነበር። እዚህ ቢመረት ብዙ ነገር እናስቀር የውጭ ምንዛሬ የውጭ ምንዛሬውን እናስቀርብ ነበር። ፕሮጀክቱ ስራ ባለመጀመሩ ምክንያት ቀላል የማይባል ሀብት ለብልሽትና ለዘረፋ ተጋልጧል የሚሉት ደግሞ የኤሌክትሪክ ሜካኒካል ስራዎች ዘርፍ ኃላፊው ኢንጂነር ጥበቡ ዳዊት ናቸው። ብዙ አገራት የፈሰሰበት በዶላር የገቡ እቃዎች እየተሰረቁና እየተቆረጡብን ይገኛሉ። እየተበላሹብን ይገኛሉ። መንገዳችን ላይ ገመዶች ተቆርጦ አይተናል። አንድ ቦታ ላይ መቆረጡ የሚያሳድረው ተጽዕኖ ምንድን ነው? አንድ ሜትር ብትቆርጥ ራሱ እስከ ሁለት ኪሎ ሜትር ነው መቀየር ያለብን። ያ ትልቅ ወጪ ነው። ትልቅ ክሳራ ነው፣ ለኮንትራክተሩም ለሀገሪቷም ለኢትዮጵያ ምድር ባቡር ኮርፖሬሽን ትልቅ ኪሳራ፣ በብድር በተገኘ ገንዘብ የሚገነባን ፕሮጀክት በተገቢው ጊዜ ስራ ለማስጀመር ለሌላ አገራዊ ኪሳራ እንደሚዳርግ የፕሮጀክቱ ዘርፍ ስራ አስኪያጅ ኢንጂነር ሻሎም አሽሮ ገልጸዋል። ይህ ወደ አገልግሎት ባለመዋሉ በስራ ተቋራጩ እጅ ነው መሰረተ ልማቱ። በዚህም ስራ ተቋራጮ የሚያቀርባቸው የይገባኛል ጥያቄዎች ይኖራሉ። በተገቢው ጊዜ ባለመረከባቸው በስራ ላይ የተሰማሩት ኢንጂኔሮች እንደ ዜጋ ለሀገራቸው ማበርከት የሚገባቸው እውቀት ፍሬ አፍርቶ ባለማየታቸው ቁጭት ውስጥ እንዳስገባቸው ይናገራሉ። ኃይል የማቅረብ የስምምነት ግዴታ የለብኝም ሲል በነበረው የኢትዮጵያ ኤሌክትሪክ ኃይልና ኃይል ማቅረብ አለብህ በሚለው የባቡር ስራ ፕሮጀክት መካከል የተፈጠረው እሰጥ አገባ በመንግስት ጣልቃ ገብነት ተፈቶ ከኢትዮጵያ ኤሌክትሪክ ከኃይል ጋር ስምምነት ቢደረስም ስራው ሳይጀመር አንድ አመት ተሻግሯል። ሚዲያ አቅርቦት እንደሚመለከት በእናንተም አንድ ጊዜ ዘግባችሁታል። የነበረውን ችግር ያው መንግስት አልቃ ገብቶ አቅጣጫ ሰጥቶበታል፣ ባለቤት እንዲኖረው አድርጓል። ይህም ስራ ባለቤቱም እንግዲህ የኢትዮጵያ ኤሌክትሪክ ኃይል ነው። ይህ ነገር መፍትሄ ከተሰጠው አመት አልፎታል። ተቋሙም ኮንትራክተር መረጣውን ካደረገ ሙስሱም አንድ አመት ሊሞላው ነው። ፕሮጀክቱን እንዲሆን መሬቱን፣ ጉልበቱን፣ ጊዜውንና ተስፋውን ለሰጠ ህዝብ ይሄ አይገባውም ይላሉ የኮምቦልቻ ከተማ ነዋሪው ዋሱ መሐመድ። አርሶ አደሩ ጭምር መሬት በመልቀቅ የሚፈርስ ቤት ካለ እሱን በመፍረስ በተለያዩ ነገሮች ፕሮጀክቱን በማገዝ ነው ማህበረሰቡ እየነበረው። አንዳንድ ጊዜም አስገራሚ ነገር ይመስለናል። በአጠቃላይ ወይ ፕሮጀክቱን ማንሳት አለበለዛ ደግሞ ውድመት ላይ ያሉ ንብረቶችን እነሱ ወደሚፈልጉት ወይም ወስዶ ቢያለሟቸው የተሻለ ነገር ነው። በኤሌክትሪኩ ምክንያት እየመጣ ያለው እየወደመ ያለው ንብረት በጣም ያሳዝመናል። በፕሮጀክቱ ላይ እየደረሰ ያለው ኪሳራ በኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተሩ ሞገስ መኮንን ከዲዛይን ክለሳ ጀምሮ እስከ መስክ ቅኝት ስራዎች መሰራታቸውን እና ወደ ቦታው በማቅናት ስራውን እውን ለማድረግ እንቅስቃሴ ተጀምሯል ይላሉ። ይሁን እንጂ ስራው በተለያዩ ምክንያቶች መጓተቱን አምነዋል። ኤልሲ የተከፈተው በኢትዮጵያ ንግድ ባንክ ነው እና ደግሞ ያመጣው ተቋራጩ ከቻይና ያለ ባንክ ከአዋሽ ጋር ባለው ግንኙነት የአዋሽ ባንክ ዋስትና ይዞ መጥቶ ነበር። ፕሮጀክቱን እንደ ውሉ መፈጸም ባይችሉ እና የሚወረስ ገንዘብ ቢኖር ለኤልሲ ሁኔ ጋር ተከፍቶ ተጠቃሚ የሚሆነው ሌላ ባንክ ነው የሚል ህጋዊ የሆነ ምክንያት ስለመጣ ዋስትናው በንግድ ባንክ በኩል እንዲሆን የሚያደርግ ስራ ሲሰራ ቆይቶ እሱ አሁን ተስተካክሎ አልቋል ማለት ነው። ኮሚኒኬሽን ዳይሬክተር ውስጥ ከሰኔ መጨረሻ ስራው ሊጀምር ይችላል የሚል እምነት አለ። ይገኛላቸው የአሜሪካ ድምጽ ሬዲዮ ሁኔታውን በመከታተል የፕሮጀክቱን ሂደት ለአድማጩ የሚያቀርብ መሆኑን ከወዲሁ ያስታውቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።